be ሰላም ጤና ስጥልኝ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት ጥቅምት 15 2014 ዓ ም የጋቢና ቪኦኤ መሰናዶ ጀምሯል። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማራ ጋር በመሆን አብሬያችሁ ዘልቃለሁ። ለዛሬም ልክ እንደተለመደ ሁሉ በሳምንት ውስጥ ከተደመጡ መርሃ ግብሮቻችን መካከል ተደግመው ቢሰሙ ይጠቅማሉ፣ ይበጃሉ ያልናቸውን መራርጠን ይዘንላችኋል። አብራችሁን እንድትሆኑ በአክብሮት እንጋብዛለን። በዚህ ሳምንት ልንጋብዛችሁ የወደድ ነውና ቀዳሚ ያደረግ ነው የሐኪም ኪሩቤል የዩቲዩብ ገጽ መስራች የሆነውን ዶክተር ኪሩቤል ተስፋዬን ነው። ዶክተር ኪሩቤል ተስፋዬ ከጅማ ዩኒቨርሲቲ የተመረቀ ሲሆን በባርሴሎና ዩኒቨርሲቲም ከተጀመረ ጥቂት ዓመታትን ያስቆጠረና አዲስና ለየት ያለ ትራንስሌሽናል ሜዲሲን የተሰኘ ዘርፍ አጥንቷል። ከሐኪም ኪሩቤል ጋር ቆይታ አድርጌ የነበረ ቀጥሎ ይሰማል። ያው ታውቂያለሽ፣ ብዙ ሰው የኢትዮጵያ የትምህርት ወረቀት ወይም ኳሊፊኬሽን ዲግሪ እና እንትን ውጭ ትምህርት ፈልጎ መግባቱ ላይ ብዙ ክሊር የሆነም ኢንፎርሜሽን የለም እና ከፍላጎት ያንስቶ ትምህርቱን መፈለጉ ላይ ምናምን ሁሉን ነገር ራሴ ነኝ ያደረግኩት። ኤጀንሲ ምናምን ጋር አልሄድኩም እና ትምህርቱን መፈለጉ በራሱ ራሱን የቻለ ኤክስፒሪያንስ ነበረ። ምን ምን ዶክመንት ያስፈልገኛል፣ ዲግሪውን ኦተንቲኬት ማድረጉ ይሄ ሪከመንዴሽኖች ማጽፉ እነዚህ አዳዲስ ነገሮች ናቸው ለእኛ ዩኒቨርስቲው፣ ሰምተን የማናውቀው ነገር እና እሱ ማድረጉ በራሱ ራሱን የቻለ ኤክስፒሪየንስ ነው። እዚህ ደግሞ ከመጣሽ በኋላ የትምህርት ስርዓቱ ይለያል እና እሱ ራሱን የቻለ ነው። ስትኖሪ ደግሞ ራስን ችሎ መኖር እንደ ኢትዮጵያዊ ብዙ ያለ ስራ አለ አይደል? ራስን ማስተዳደር፣ አብስሎ መብላቱ የቻለ ነው ከአካዳሚክ ነገሩ በተረፈ ማለት ነው። አካዳሚካሊ ግን በጣም ብዙ ነገር ያየውበት አመት ነው። ከሁሉ በላይ ግን ያምን የነበረውን ምርምር የሚያደረጉ ሆስፒታሎች ነጮች ናቸው በብዛት የሚያደረጉት አይደለ በሽታዎች ላይ እኛ በምናምናቸው ደረጃ ማለት እኛ አሁን የሆነ በሽታ ሲኖር ነጮች ተመራምሮ ያመጡታል ብለን በምናምነው ደረጃ እነሱ የእኛ ችግር ላይ እንደማይመራመሩ የተረዳውበት አመት ነው በትልቁ። እና ይሄ ነበር ኤክስፒሪንስ ባጭር መስመር ስቋቸው። ጥሩ ነገር ያነሳ ይመስለኛል። እስቲ ምሳሌ ይስጠኝ ለሱ። ምሳሌ እነሱ እጅ ላይ የሚገኙ ብዙ አድቫንስድ የሆኑ የሜዲካል የላቦራቶሪ ቴክኒኮች አሉ። ከእሱ ጋር ተያይዞ ነው በሽታው የሚመጣው እና ይለያያል፣ ነው ባጭሩ የበሽታዎቹ አይነት እና እነ ያንን ነገር ለእኛ ሀገር ስትወስጁ እነሱ እጅ ያለውን ቴክኖሎጂ ለእኛ ሀገር ሁን ብለሽ ምርምር ብትሰሪበት ብዙ ለውጥ ያ፣ እኛ ሀገር ለምሳሌ ፊስቱላ የሚባል ችግር አለ። ብዙ ሰው በኢትዮጵያ በአለም ትልቅ ሆስፒታል የሚገኘው ኢትዮጵያ ውስጥ ነው አደለ። እሱ ለእኛ ችግር ነው እሱ፣ ግን አያውቁትም። ብልሽ መሳሳት አይሆንብኝም እዚህ ያንን ደግሞ ሶል ብል ያደርግ የሚችል ያው ስቴም ሴል ብልሽ ያው ብሶል ሊረዳ ይችላል። ስቴም ሴል የሚባል አዳዲስ ቴክኖሎጂዎች አሉ አሁን የመጡ ከአራት ዓመት በፊት ምናምን የመጡ እና እነሱን ነገሮች አሁን ለዛ ነገር ብትወስች እኛ ጋር ያንን ችግር ይፈቷል። እኛ ግን ቁጭ ብለናል። ደግሞ ያንን ችግር ይፈቱልናል እነሱ ብለን እነሱ አሁን ያንን ቴክኖሎጂ የሚጠቀሙበት ኦርጋን ለመቀጠል የተቃጠለ ሰው ለማሻል ወር ደግሞ ስኳር ታማሚ የሆኑ አልሰር ዴቨሎፕ ያደረገ ሰው እንደዚህ አይነት ሰውን ለማከም ነው። ግን ያን ችግር ደግሞ ት የእኛ ትንሽ ነገር ነች እና በጣም በትልቁ ሊፈታልን የሚችሉ ቴክኖሎጂዎች እጃቸው ላይ አሉ። በደንብ መልካም። ብዙ ተማሪዎች ፒኤችዲ ወይም ደግሞ ሌላ አይነት ነገር ይቀጥላሉ። አንተ ግን ከመቀጠል ይልቅ መመለስን መርጠሃል። ለምን ያንን አደረግ ኢትዮጵያ ተመልሼ ነው መስራት የምፈልገው አንደኛ ሁለተኛ እሱን ለማድረግ የሚያስችለኝን ነገር አላገኘውም ለዚህ ማለት የእነሱ በሽታዎች ላይ እየሰራውን እዚህ ፒኤችዲ መስራት እና መቀጠሉን የእኔ ዓላማውም አልነበረም እና አንደኛ ለዛ ነው። ሁለተኛ ብዙም ሳላገለግል ነው ኢትዮጵያ ወደ ትምህርት ውስጥ የገባሁት እና ተመልሼ ማገልገሉ ሁለተኛ ኮቪድም ጊዜ ላይ ሳላገለግል ነው ያለፈው ትምህርት ላይ ሆኜ እና እሱንም ጊዜ ይፈልገዋል መመለሱን እና በመጨረሻ ደግሞ የተረዳሁት ያንን እኔ የነበሩኝን የመጨረሻ ጥያቄዎች ለመፍታት የሚያደርገኝ ኢትዮጵያ ውስጥ ያለ የምርምር ተቋም መኖር አለበት። ያንን የተረዳሁት አንድ ሰው መማሩ የተወሰነ ሰው ተጨማሪ ሳይሆን በትክክል የምርምር ተቋም የእኛን ችግሮች የምንፈታበት የምንመራመርበት ተቋም ያስፈልጋል። እሱ ደግሞ በዛ ደረጃ የለን። እሱ እሱ ተደማምሮ ነው እዚህ ፒኤችዲን ላለመቀጠል እንትን ያልኩት። እንግዲህ በኮቪድ ጊዜ አላገለገልኩም ብለሃል፣ ግን በኮቪድ ወቅት ደግሞ ዩቱብ ላይ የራስህን ገጽ ፈጥረህ የተለያዩ መልእክቶችን ስታስተላለፍ ነበር፣ ከዛም በኋላ ቀጥለህበታል እና ይሄ የዩቲዩብ ዓላማ መመስረቱ ምን ነበረ? ያው የዩቲዩብ እንዳልሽው ይህን አመት ከምናምን በደምብ ዩትብ ቪዲዮዎች እየሰራሁኝ እየለቀኩኝ ነበረ። ያም የተወለደው እዚህ ሆኜ ትምህርት ላይ ሆኜ የእኛን ዜናዊ ሞተውን ሰው ስታይ እሱ የሚወልብሽ ልብሽ ቁጭት አለ ለአገልግል የሚለው ከዛ ግን ከጀመርኩት በኋላ አሁን ኮቪድም ረገብ ካለ በኋላ ብዙ ነገር ተረግቻለሁ። በዋናነት ግን እየሰራሁ ቆየሁ ያደረገኝ እየለቀኩኝ ቆያ ረገ አንች በውጭ ሀገር እንደመሆን የምትታዘቢው የማህበረሰቡ የጤና ንቃት አለ፣ የጤና እውቀት ንቃት አለ። ለምሳሌ መንገድ ላይ ውሃ እየጠጣ ውሃ ቦትሉን ይዞ የሚሄድ ሰው ታያለሽ፣ የሚሮጥ ሰው ታያለሽ፣ ተዋት ተነስቶ ወይ ደግሞ ስለ እንቅልፋቸው ማይንድ ፉዱ ነው ላይ ይህንዚ ያክል ሰዓት መተኛት አለብኝ ሲሉ ታያለሽ። እና እነዚህ ነገሮች የጤና እውቀት መጨመር የአንድ ማህበረሰብ መገለጫዎች ናቸው ራስን ቴክ ኬር ማድረግ እና ብዙ ሰው ብዙ ነገር ማወቅ ይፈልጋል ስለ ጤና እና እንዳየሹም ቪዲዮቹ ላይ ኮቪድ ብቻ ነገር አይደለም። ስለ ሰልፍ ኬር፣ ራስን ስለ መንከባከብ፣ ስለ ጤና፣ ስለ ትምህርት። ምክንያቱም ጤና ስንል በራሱ ብልዮቹ ዲፋይን እንዳደረገው የአካል የመንፈስ የማህበረሰብ ጤና ነው። ስለዚህ መንፈሳችን ጤነኛ መሆን አለበት፣ ማህበረሰባችን ጤነኛ መሆን አለበት፣ አካላችን ጤነኛ መሆን አለበት። እና እሱ ደግሞ ብዙ ፓኬጆች ስላሉት ሰውን ለማስተማር በአንደኛ ደረጃ እና እኔ ደግሞ ፕሮሰሱን የሚንጆ ያደረግኩት እና ማቆመው አይመስለኝም እየሰራሁት ነው። አሁን እንግዲህ ወደ ሀገር ቤት ልትመለስ ነው። ስለዚህ ምንድን ነው እሱ ሃሳብህ በጣም ጥሩ ጥያቄ ነው። እኔንም እያሳሰበኝ ያለ ጥያቄ ነው። እንደምታኪው ኢትዮጵያ ውስጥ አሁን የሕክምና ባለሙያዎች በጣም ብዙ የስራ አጥ ባለሙያ አለ። ሙያ ጓደኞች የራሱ ቤት የተቀመጡ ብዙ አሉ እና ለእኔ ጋራንቲ ቢሆን ፒ ኤች ዲ ቦታን ትቶ መሄድ በጣም እንትን የሚጠይቅ ውሳኔ ነው የነበረው። እዛ በተለይ ስራ በማይጠብቅብሽ ሁኔታ ላይ አንደኛ ማድረግ የምፈልገው ትምህርቴን መግፋት እፈልጋለሁ። አሁን አሁን ደግሞ ከምርምሩ ደግሞ ወደ ሆስፒታል ተመልሽ ሆስፒታል ስፔሻሊቲ መግፋት እፈልጋለሁ። እሱንም ደግሞ ማድረግ የፈለግኩት ከተቻለ የተሻለ ሀገር ማለት በደንብ ደህና ትምህርት ማገኙበት ሀገር ነው። ለእሱ ደግሞ መፈተን ያለብኝ ፈተናዎች አሉ፣ ጊዜ የሚፈጁ አንድ ዓመት ቤቱ ታናሽ ልጅ ስለሆንኩ ማሳድገው መገፋው መደግፈው ሰውም ስለሌለ የመማር ነፃነቱ አለኝ በቤተሰቤ እና አሁን ሀሳቤም እንደዛ ነው። የመማር ትምህርቴን የመግፋት ነው። ኢትዮጵያ ሄጄ ፈተናዎች አሉ፣ ቢሆኝ መፈተን የሚችላቸው እነሱን ተፈትኝ ደግሞ በውስጥ ደዌ መግፋት እፈልጋለሁ ትምህርቴን። ከዛ ግን ጎን ለጎን የማላቆመው በእርግጠኝነት እንዲሁም አሁንም በደንብ ኢንተረስት ዴቨሎፕ እያደረኩት ያለው ነገር ይሄ እንዳልሹ የዩቱቡ እና ከዛ ጋር ተገናኝቶ ያለ ሰዎችን ማስተማር የሚለው ነገር በመጽሐፍም ኦልሬዲ ጀመርኩት አለ። በዋናነት ደግሞ ኮርሶችን ለስኳር አሁን፣ አንድ ሰው እርግዝና ሲሆን ለእርግዝና ኮርስ አለ የሚሰጥ እሱ ነው። አንድ ፈርስት ኤድ ታውቂያለሽ፣ ሁሉም ሰው መውሰድ ያለበት ኮርስ ነው እና ያ ትልቅ ጋፕ ነው ማግኘው በኛ ላይ በተለይ። እንደዛ እነዙ ነገሮች ዩትብን እያሳደግኩኝ፣ ይህን እያደረግኩኝ፣ ፈተና ይተፈትኝ ደግሞ ለከፍተኛ ትምህርት ደግሞ መግፋት ነው ማስበው። እሱ ሀኪም ኪሩቤል በጣም ነው የማመሰግነው። ያላነሳሁት ነገር ወይ መጨመር የምትፈልገው ነገር ካለ እባክህ ነው። አመሰግናለሁኝ እንግዳ ስላደረግሽ። ኢትዮጵያዊ ወጣት ሐኪም አንድ ቦታ ላይ ቀርቦ ደግሞ ሳያነሳው ቢቀር በጣም የሚያሳፍር ነገር አለ በዚህ ሰዓት። አንደኛ ምንድን ነው የኢትዮጵያ ተማሪዎች ስራ አጥ አሁን ሐኪሞች ስራ አጥ መሆን በመቶ በመቶ የሎጂስቲክ ወይም ደግሞ ይሄ ነገሮችን የማቅረብ እና የማስተካከል ችግር ስለሆነ ማንም ይህም ፕሮግራም የሚሰማ ሰው የሚመለከተው አካል ካለ እባካችሁ፣ እነዚህ ልጆች አሁን ችንም የሀገር ተስፋ ናቸው። እነዚህ ልጆችን ያብሬ ተምር ያሉ ብዙዎቻችን አንደኛ፣ ሁለተኛ፣ ሶስተኛ የምንወጣን ከልጅ ጀምሮ ያደግን እና ስፔሻል ትሪትመንት ይገባቸዋል ሳይሆን እንደ ሀገርም ተስፋ የተባሉትን ነገር ያደረጉ ልጆች ቁጭ ሲሉ ቤት ውስጥ በጣም ይከብዳል። በተለይ በተለይ በጣም ይከብዳል እና እሱን ነገር ተናግሬ ማለት ፈልጋለሁ። ስለዚህ ምን ይደረግ? ብዙ ብዙ የመፍትሄ ሀሳቦች ይነሳሉ እና እኔ በጣም ደግሞ የማምንበት ትልቁ ነገር እኔም በራሴ አይደንቲፋይ ያደረኩት የችግሩ ምንጭ ሕክምና እንደሌላው ሙያ አይደለም። አንደኛ በዋናን ምክንያቱም የሰው ልጅ ላይ ነው የሚሰራው። ስፔንም የሆነ እኔ አሁን ከዛ ስታንዳርድ አለ፣ የዓለም ስታንዳርድ አለ። ለምሳሌ ሆስፒታሎቻችንም ሶስተኛ ሆስፒታል ተርሸሪ ሆስፒታል መባል የማይገባ ሆስፒታል ከሆነ መባል የለበትም። አንድ ሐኪም ሐኪም መባል ከሌለበት መባል የለበትም። ስታንዳርድ ፈተናዎች አሉ፣ ስታንዳርድ ቼክሊስት አለ። አንድን ሆስፒታል ፕራይመሪ ሆስፒታል ስትዩ፣ ሴኮንደሪ ሆስፒታል ስትዩ። ስለዚህ እኔ የምለው በሰዎቹም ላይ በፋሲሊቲዎቻችንም ላይ ያለውን ስታንዳርድ መመለስ ከቻለ ምክንያቱም ያንን ያንን ናሽናል ስናደርግ ብሔራዊ ያደረግ ነው። ከዛም አልፈን አሁን ክልላዊ እያደረግ ነው። እነዛን ነገሮች ስመስጠት እና ያንን ኮምፕሮማይዝ ስናደርግ ሕዝቡም ይጎዳል ባለሙያውም ይጎዳል እና እሱን እሱን እንደ አንድ ትልቅ የረዥም ጊዜ ቅድም ቢሆን እንደ ትልቅ ሶሉሽን የችግሩ መፍትሄ ነው ብዬ አምናለሁ። በማአዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪ የእሁድ ምሽት መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። ተከታዩ እያደረግነው ዘገባ ደግሞ ከአየር ንብረት ለውጥ ጋር እያያዛል። የአየር ንብረት ለውጥ ጫና በተለያዩ የኢትዮጵያ ክፍሎች ላይ እየታየ ይገኛል። ስመኝሽ የቆየ በዚህ ዙሪያ ያጠናቀረችው ዘገባ ቀጥሎ ይቀርባል። የስልሳ ስምንት ዓመቱ አቶ ኒኔ ሆርሲሳ በምስራቅ ሸዋ አዳሚቱሉ ወረዳ ተወልደው ያደጉ ገበሬ ናቸው። በልጅነታቸው የነበረውን አካባቢ ሲያስታውሱም በጥቅጥቅ ደን የተሸፈነና ልዩ የተፈጥሮ ውበት የተላበሰ ከመሆኑ በላይ ዝናብ እንደ ልብ ይጥል ነበር ይላሉ። ድሮ በጣም ግሪን ኤሪያ ነበረ። በጣም ክረምትም ሙሉ በሙሉ ነበረ። እዚህ ህዝብ እንኳን ያውቃል፣ ዝናብ አላቆረት ብሎ ሲመግሌዎች ወደ አንድ አካባቢ ላቂ ሄዱና ዝናቡን ከኛ ላይ ቀንሱ ብሎ ሄዶ ያመለከቱበት ጊዜ እስከ ዛሬ ድረስ ትዝ ይለኛል። የበጋውራት ትንሽ ናት። ቢያንስ አምስት ወይም ደግሞ አራት አካባቢ ማኑ ያ በዳውራት ሰዎች ጤና ደግሞ ሰላምና ጤና ዱሮ ሰው ባለትዳርና የስድስት ልጆች አባት የሆኑት አቶ ኒኔ ያ በልጅነታቸው በደን ተሸፍኖ የሚያውቁት መንደራቸው ተራቁቶ ወደ በረሃማነት መቀየሩ ያሳዝናቸዋል። በተለይ ደግሞ ዝናብ እንደ ቀድሞ ባለመጣሉ የተለመደውን በቆሎ በቀላሉ እንዳይዘሩ ስላደረጋቸው ቤተሰባቸው ስጋት ላይ መውደቁን ያስረዳሉ። ይላሉ ቢማ ይሄ ዓመቱን በሙሉ ይ ታል ያገነም ዘንድሮ በተለያዩ ይታል ሁል ጊዜ እየቀነሰ እየቀነሰ ወደ መቀነስ ወደ መቀነስ እየተራመት ኩ ዘን የምታዩ ክረምት መቀነስ፣ የኑሮ ውድነት፣ የአካባቢ ደን ደስ የምለው ነገሮች በሙሉ ተቀንሰዋል። አየሩ ራሱን በድሮ የቀዘቀዘ ጤነኛ አይደለም። እየቀነሰ እየቀነሰ ወደ መቀነስ የሚሄድ ይመስለኛል። የአየር ንብረት ለውጥ እያስከተለ ያለው የዝናብ መቀነስ እና የአካባቢ ሙቀት መጨመር አቶ ኒኔ የሚኖሩበት አዳሚ ቱሉ ወረዳን ጨምሮ ምዕራብ አርሲን እንዲሁም የአዋሳን ዙሪያ የሚያካትተው መካከለኛው ስምጥ ሸለቆ ላይ ከፍተኛ ተጽዕኖ እያደረሰ ነው። በተለይ የዝናብ መቀነስ ዋና የአካባቢው የሰብል ምርት የሆነው በቆሎ እንደ ልብ እንዳይበቅል በማድረጉ ማህበረሰቡ በአጭር ጊዜ የሚደርሱና አነስተኛ ምርት ያላቸውን እህሎች እንዲዘራ እየተገደደ መሆኑን የኢትዮጵያ ስነ ህዝብ ጤናና አካባቢ ጥበቃ በጠበቃ ወይም በምህጻረ ቃሉ ፒኤችቺ ኢትዮጵያ በመባል የሚታወቀው ጥምረት የመካከለኛው ስምጥ ሸለቆ ፕሮጀክት አስተባባሪ አቶ አበባየው ካሳይ ነግረውናል። በፊት ቢያንስ በቆሎ ከሶስት እስከ አራት ወር ድረስ ያልተቆራረጠ ዝናብ ይፈልጋል። አሁን ደግሞ የዝናብ መጠኑ ስለቀነሰው በሁለት ወር አካባቢ የሚደርሱ ነገር ግን ምርታማነታቸው አነስተኛ የሆኑ የበቆሎ ዘሮችን ነው አሁን ባለፈው ዓመት እና ዘንድሮ የዘሩት። ስለዚህ በአጭር ጊዜ የሚደርሰውን ፈልገው ሳይሆን ተገደው እንዲዘሩ ሆኗል ማለት ነው። ሌላው ደግሞ መዝራት እንዳለ ሆኖ ወደ ሌላ ሰብል መቀየር፣ ለምሳሌ በሎቄ፣ ጤፍ እና የመሳሰሉትን። ነገር ግን እነዚህን እህል አይነቶች የበቆሎ ያህል ምርት አይኖራቸውም። ስለዚህ ግብርና ተለያዩነት ወይም አግሮባዮ ዳይቨርሲቲ የምንለው የሱም አይነት ይቀንሳል ማለት ነው። ከምርት መቀነስ በተጨማሪ በመካከለኛው ስምጥ ሸለቆ ከዚህ በፊት ታይተው የማያውቁ የአዝእርት በሽታዎች መብዛታቸውም ገበሬውን ለከፍተኛ ችግር እንደዳረገው አቶ አበባየሁ ያስረዳሉ። በፊት እዚህ አካባቢ በመካከለኛው ስምጥ ሸለቆ ቆላማ አካባቢዎች ላይ የበቆሎ በሽታ ያን ያህል አይታወቅም፣ ግን በቆሎ ላይ የተለያዩ ኬሚካሎችን አይረጩም። አሁን ግን የተለያዩ ታዋሲያና የተለያዩ በሽታዎች መምጣት ጀምረዋል ማለት ነው ታንገሶች፣ ዋግ እና የመሳሰሉት ከዚህ ጋር ተያይዘው አሳደሩ። የተለያዩ ፔስት ሳይዶችን ወይም ፀረ ተዋሲያንን ይረጫል። ፀረ ተዋሲያን ደግሞ ብዙ ጊዜ ዋጋቸው ከፍ ያለ ነው። ስለዚህ ለምርት ግብዓት የሚያወጣው ወጪ ከበፊቱ በብዙ እጅ ጨምሯል። ይህን ስልሽ ሰው በጣም ትንሽ አድርጎ ሊያስበው ይችላል። ሶስት አራት የራሱ የሚረጭበት ሁኔታ አለ። ስለዚህ ሰፋ ያለ መሬት ያለው አርሶ አደር ለግብአት ወይም ለነዚህ ጸረ አረም እና ጸረታዋሲያን ምን ያህል ወጪ ሊያወጣ እንደሚችል ያው መገመት ይቻላል። ምርቱም ቀንሶ፣ ግን ለእነዚህ በሽታዎች እና ጸረታዋሲያን የሚያወጣው ኮስት ሲጨምር ዞሮ ዞሮ ኔት ኢንካሙ የመቀነስ ሁኔታ አለ ማለት ነው። አቶ ኒኔ እንደሚሉት ለጸረ ተዋሲያን ከሚወጣው ወጪ በተጨማሪ የአፈር መሸርሸር ከጊዜ ወደ ጊዜ መሬቱን ለምነት እያሳጣው በመምጣቱ ገበሬው ማዳበሪያ ለመጠቀም ተገዷል። ዱሮ ማዳበሪያ ማንፈልግ ክረምት ባሱ እያታግዳል። መሬቱ የድሮ አፈርና ያሁኑ አፈር የተለያየ የድሮ አፈር በጣም ሚኒራል እንትን ያለው ነው። የአሁኑ ግን በአመት በአመት በማዳበሪያ ተቀስጦ ወይም ደግሞ ዝናብ ባቸው ተቃጥሎ አፈሩ ራሱ ተቀይሯል እና ምርት እንደድሮው አይደለም እና በግድ እያወጡ ነው በማዳበሪያ ካለበለዚያ ግን ምን የአየር ንብረት ለውጥ ባስከተለው የዝናብ እጥረት ምክንያት በአዳሚ ቱሉ ወረዳ ብቻ በ2013 ዓ ም በ3700 ሄክታር መሬት ላይ ተዘርቶ የነበረ እህል ሳይበቅል ቀርቷል። ከ ከ13800 ሄክታር በላይ የሚሆን መሬትም ሳይዘራበት ቀርቷል። በዚህ ምክንያት በአካባቢው ድርቅ እየተባባሰ ሄዶ በአንድ ዓመት ውስጥ 9046 ከብቶች ሞተዋል። ከአመት በፊት በሰባት ቀበሌዎች ውስጥ ይረዱ የነበሩ አምስት መቶ ዘጠና ሰዎች ቁጥርም ወደ ሀያ ቀበሌዎች አድጎ አሁን ሀምሳ አራት ሺህ አስር ሰዎች እርዳታ ጠባቂ ሆነዋል። አቶ ኒኔም በሚኖሩበት ሀገር ከብቶች የሚበሉ ታተው ሲሞቱ ማየት እጅግ ያሳዝናቸዋል። ድሮ እንስሳት በቂ ሳር ያገኛሉ። እንስሳት ከሚሉበት ሰፊ መሬት አለ። ይሄ እንደገና ሁሉ የሚባል ከግራር ና የሚወርቆ ፍራፍሬዎች አሉ። ከእንጨቶች ላይ ከብቶች እሱን ይበላሉ። በአሁኑ ጊዜ እንጨቶች ቀርቀፋም ሆነ አጆ ዶጆቲ የሚሰጡትን ዘሮች ከላ ከራቅሶ ከብት የሚበላ አንድም ነገር ወደ መሬት ጠብ የሚል ነገር የለም። ከብቶች የሚበሉት የለም። በአሁኑ ጊዜ ከብቶች ይታሩ። በጣም የሚያሳዝን ነው። ከብት ጠግቦ አይገባም። አንደኛ መሬት የለም። ሄዶ የሚበለበት ከብቶች በራ ብዬ ያለቁ የሚበሉት ነገር የለም። የአየር ንብረት ለውጡ ያስከተለው የምርት ማነስ ከሌሎች ሀገራዊ ሁኔታዎች ጋር ተደማምሮ በአካባቢው ማህበረሰብ ውስጥ ያደረሰውን የዋጋ ግሽበትም አቶ አበባየው እንዲህ ይገልጹታል። አንደኛ በአካባቢው በዋነኛነት የሚመረተው እንግዲህ ቀደም ብዬ እንደተናገርኩት በቆሎ ነበረ። ባለፈው ዓመት የበቆሎ ዋጋ ከነበረው ዘንድሮ በኦልሞስት ወደ እጥፍ የሚባል አካባቢ ጨምሯል። ባለፈው ዓመት ማክሲመም ወደ አንድ ሺ ብር ነው በኩንታል አካባቢ። አሁን ምናልባት በዘንድሮ ዓመት በተለይ የበቆሎ ምርት እዚህ አካባቢ ከመጥፋቱ ና ከመቀነሱ ጋር በተያያዘ ከሁለት ሺ እስከ ሁለት ሺ አምስት መቶ አካባቢ በኩንታል ደርሷል። የዝዋይ ላንጋኖ፣ አብያታና ሻላ ሀይቆችን እንዲሁም በርካታ የዱር እንስሳትና እጽዋትን ጨምሮ ከፍተኛ የብዝሃ ህይወት ክምችት ባለበት መካከለኛው ስምጥ ሸለቆ የህዝብ ብዛት ቁጥር መጨመርና ያንን ተከትሎ የሚመጡ የእርሻ መስፋፋቶች ምክንያት እየተራቆተ መሄዱ ለአየር ንብረት ለውጡ ከፍተኛ አስተዋጽኦ ቢያደርግም አቶ አበባየው ባለም አቀፍ ደረጃ የካር ካርበን ዳይኦክሳይድ ልቀት እያስከተለ ያለው የከባቢ ሙቀት መጨመርም የራሱ አስተዋጽኦ አለው ይላሉ። ዓለም አቀፍ ደረጃ ያሉ የተለያዩ ግሎባል ዋርሚንግ ወይም ለዓለም ሙቀት አስተዋጽኦ የሚያደርጉ ለአየር ንብረት ለውጥ የሚያደርጉ ተጽዕኖች አስተዋጽኦ ያደርጋሉ። በሀገር አቀፍ ደረጃ የተለያዩ ቦታ የሚደረጉ እንደዚሁ ተፈጥሮ መመናመን በዚህም አካባቢ አስተዋጽኦ ያደርጋሉ። እዚህም አካባቢ ያለው ሁኔታ ለዚሁ አካባቢ አስተዋጽኦ ያደርጋል። አቶ አበባየው የአየር ንብረት ለውጥ በመካከለኛው ስምጥ ሸለቆም ሆነ በቀሪው የኢትዮጵያ አካባቢዎች እያደረሰ ያለውን ተጽዕኖ ለመከላከል የአየር ንብረት ለውጥ አይበገሬ የሆነ ማህበረሰብ መፍጠር እንደሚያስፈልግ ያሰምሩበታል። የቀሩ የተፈጥሮ ሀብቶችን ለመጠበቅ እና የተራቆጡትን መልሶ ለማልማትም መንግስት፣ መንግስታዊ ያልሆኑ ድርጅቶች እንዲሁም ማህበረሰቡ በተፈጥሮ ሀብት ጥበቃ ስራ ላይ ማተኮር እንዳለባቸውም መክረዋል። አሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ለምሽቱ በሶስተኛ ደረጃ ወደ መረጥ ነው። መሰናዶ ደግሞ እንሻገር ከወጣት የሳይክል ተወዳዳሪ ጋር ያስተዋውቀናል። ወጣቱ የድሬዳዋ ከተማ ነዋሪ ሲሆን አዲስ ቸኮን አነጋግሮታል። ክያ ጀማል የአስራ ሁለተኛ ክፍል ተማሪ ና የአስራ ስምንት አመት ወጣት ነው። በብስክሌት ስፖርት የድሬዳዋ ፖሊስ ክለብን በመቀላቀል ባለፈው አመት የኢትዮጵያ ሻምፒዮና ሲሆን ኢትዮጵያን በመወከልም በአፍሪካና ዓለም አቀፍ ውድድር መድረኮች መሳተፍ ጀምረዋል። ለዚህ ጉዞ በዋናነት አባቱ ጀማር ሮጎራ ትልቅ አስተዋጽኦ እንዳበረከተለት ይናገራል። ያው አባቴ ጀማር ሮጎራ ይባላል የኢትዮጵያ ሶስት ጊዜ የብስክሌት ሻምፒዮና ና እንዲሁም የ1980 እንደ አውሮፓውያን አቆጣጠር ኦሎምፒክ ተሳታፊ ነው እንግዲህ ብዙ ታሪኮች አሉት። አባቴ በብስክሌት ከአስር ዓመታት በላይ አሳልፏል። ይህም ደግሞ ብዙ ውጤቶች እና ሜዳሊያዎችን አምጥቷል። ለሀገርም ብዙ አገሮች ላይ አልጄሪያ፣ ኦል አፍሪካን ጌምስ ማለት ነው። በጣሊያን፣ በራሽያ የተለያዩ ሀገራት ላይ የብሔራዊ ቡድን ወክሎ በጥሩ ውጤት ብስክሌትን ሲጋልብ ቆይቷልና። እኔም ደግሞ ወደዚህ ስፖርት የገባሁት የእሱን ፈለግ አይቼ ና ከህጻነቴ ጀምሮ ሳይክል ይገዛልኝ ነበረ። ገና የሶስት ዓመት ልጅ እያለው እና ሳይክል እንድለምድ በጣም ትልቅ አስተዋጽኦ አድርጎልኛል። ከዛም የእሱን ሜዳሊያዎች ቤት ያሉትን የክብር ማሊያዎች እያየው ነበር ያደርኩት ና በዚህ ነው የብስክሌት ፍቅር ቀስ በቀስ ወደ ውስጤ እያደረ ልክ አስር አመት ሲሆነኝ ነው ብስክሌት ለመጀመር የተገደድኩት ማለት ነው። መጀመሪያ ብስክሌት ውድድርን ያደረኩት አስር አመቴ ላይ ነው እና አስር አመቴ ላይ ደግሞ ትንሽ ከባድ ነበረ። የመጀመሪያ ውድድሬ በጣም ፈታኝ ነበረ። ውጤት ለማምጣት አዳጋች ሁኔታ ላይ ነበርኩኝ። ውጤት አላገኘሁም። ውጤቱ እንደውም ባስታወስ አስራ አምስተኛ ይመስለኛል ወጣው። ግን ያው ከዛ ቀስ በቀስ ልምምድ እየሰራው ከሚበልጡኝ ልጆች ጋር አንድ ላይ እየሰራው ከእኛ በላይ የነበሩ አሰልጣኞቻችን ጋር አንድ ላይ እየሰራን እያሻሻልኩ የመጣውበት ውጤት አለ። ይህ የገባሁት ከሁለት አመት በፊት ነው። በድሬዳዋ ፖሊስ ሳይክል ክለብ ውስጥ ብስክሌት ክለብ ውስጥ የታቀፍኩትኝ ሁለት አመት ሆኖኛለሁ አሁን። እና የመጀመሪያው ውጤቴ እንደ ሀገር አቀፍ ድሬዳዋ ነው። ክያ ያመጣሁት አሜሪካ ውጤት ነው የሚባለው በሁለት ሺ አስራ ሶስት ነው። ይሄ ማለት ባለፈው አመት ነው። አዳማ ላይ በተደረገው የብሔራዊ ቡድን ማጣሪያ ለአፍሪካ ሻምፒዮን ማጣሪያ ማለፍ ብሔራዊ ቡድን ለመመረጥ እዛ ላይ ሁለት ውድድሮችን አድርገን ነበር። አንደኛው የግል ሰዓት ሙከራ ነው። አንደኛው ደግሞ የጎዳና ውድድር ነው። የመጀመሪያውን የግል ሰዓቱን ሁለተኛ ነበር የወጣሁት ከዛ በመቀጠል ያለሁ ደግሞ አንደኛ ነበር የወጣሁት። ና ያ ነው የመጀመሪያው ትልቁ ውጤት ለእኔ አገር አቀፍ በሆነ ውድድር ላይ ኪያ ይህን ሀገር አቀፍ ስኬቱን ተከትሎ ባለፈው አመት ለመጀመሪያ ጊዜ በአፍሪካ መድረክ ኢትዮጵያን የሚወክልበት እድል አግኝተዋል። ከዛ ያው በዛ ውጤት መሰረት ተመርጠን ከድሬዳዋ ሶስት ልጆች የቡድን አጋሮች አሉ። ሁለት ሌላ አሚር ጃፈር ና ዘሪሁን የሚባሉ እና ከነሱ ጋር ነበረ ግብጽ ሄድ ነው። ግብጽም ሄደን አሪፍ ቆይታ ነበር። የመጀመሪያ የብሔራዊ ቡድን ተሳትፎ ነበረ። እዛም ጥሩ ውጤት ነበረ፣ አስራ ሁለተኛ ና ያኛ ነበር የወጣሁትኝ። እግዚአብሔር ይመስገን አሪፍ ነበር፣ ብዙ የተማርኩበት ነው። ብዙ ልምድ የቀሰምኩበት ውድድር ነበረ። ከዛ ከተመለስን በኋላ ደግሞ የኢትዮጵያ ሻምፒዮና ውድድር ነበረን ሞጆ ላይ ሰኔ አካባቢ 2013 እና እዛ ላይም የግል ሰዓት ሙከራውን አንደኛ ነው የወጣሁት ከወር በፊት ደግሞ በቤልጅየም በተካሄደው የአለም ሻምፒዮና ተሳታፊ ሆኑ እንደ ጀማሪ ጥሩ ውጤት እንዳመጣ ይናገራል አዎ ከአንድ ወር በፊት ነው የአለም ብስክሌት ሻምፒዮና በቤልጅየም ተካሂዶ ነበርና ለዛ ውድድር በኢትዮጵያ ሻምፒዮና ላይ ያስመዘገብኩትና ያው በዚህ አመት አገር አቀፋዊ ውድድር ሁለትን ያደረግነው በሁለቱም አመርቂ ውጤት አምጥቼ ስለነበረ በዛ ነበረ ተመርጬ እዛ ላይ ልሳተፍ የቻልኩትኝ። በወቅቱ የቤተሰብ ድጋፍ በጣም ከፍተኛ ነበረ። የአየር ቲኬት ሸፍኖልኝ ነበር የሄድኩትኝ። እዛ ከገባው በኋላ ግን የአለም ብስክሌት ፌዴሬሽንና የኢትዮጵያ ብስክሌት ፌዴሬሽን የሆቴልና የምግቡን ችለውኛል። ሌላም ሁለት ተጫዋቾች ነበረ። እዛ ላይ የተሳተፍ ነው በ19 በታችና 23 አመት በታች ኢትዮጵያን የወከል ነው ሁለታችን ነበርን እና በጣም ሀሪፍ ጨዋታ ነበረ። እሱም ትልቅ ልምድ ያገኘበት ነው። ከአለም ኮከቦች ጋር ነበር የተወዳደር ነው። በጣም ሀሪፍ ነበረ። ትልቅ ኤክስፒሪየንስ ነው ለኔ። ያው የመጀመሪያው ውጤት የግል ሰዓት ሙከራ ነው። የግል ሰዓት ሙከራው ላይ ከአለም 69ኛ ነው የወጣውት ከአፍሪካ የሰዓቱ አንደኛ ነው ሲታይ ከነበር ነው። ሞሮኮ፣ አልጄሪያ፣ ሳውዝ አፍሪካ፣ ኢትዮጵያና ሩዋንዳ ነበረን። ያው እኛ ሁለት ብንሆንም የተቀሩት አራት ያሰለፈም አለ እንደያላቸው የብር አቅም ነው ሶስትም ያሰለፉ አገራቶች ነበሩ። ከዛ አንጻር አንደኛ ነበረ የእኔ ሰዓት እና ደስ የሚል ነው ሁለተኛ ውድድር ላይ ደግሞ የጎዳና ውድድር ሰማኒያ ሰባተኛ ነው የወጣትኝ መጀመሪያ ውድድሩ ሲጀመር የመውደቅ አደጋ አጋጥሞኝ ነበረ ተነስቼ ያው ውድድሩን ለመጨረስ ጥረት አድርግቻለሁ መቶ ሰባ አራት ተጫዋች ነበርን በአጠቃላይ ውድድር ላይ የገባ ነው ከተለያየ አለም እና የሁለተኛ ውድድር ላይ ደግሞ ከአፍሪካ ሶስተኛ ነው ውጤቴ እና ደስ ይላል ኪያ ስለ ወደፊት ህልሙም ይናገራል ያው እግዚአብሔር ከፈቀደ የፕሮፌሽናል ህልም አለኝ ከልጅነቴ ጀምሮ የነበረኝ ህልም ነው እናም አሁን መንገዱ ተጀምሯል ብዬ ነው የማምነው። ይሄ የመጀመሪያ ስቴፕ ብዬ አምናለሁ እና ከዚህ በይበልጥ ጠንክሬ ሰርቼ ከማገኛቸው እድሎች ላይ በደንብ ተሳትፎውን ያጠናክሬ የተለያየ ጥሩ ውጤት ለሀገሬም ጥሩ ውጤት ይዤ እንደምመለስና የፕሮፌሽናል ህይወት የማሳካት አላማ ነው ያለኝ። ያ ነው ትልቁ ግቤ፣ እየሰራሁትም ያለሁት ለዛ ነው። ሌላው ትልቁ ነገር ደግሞ የሀገሬን ባንዲራ በትላልቅ መድረክ ላይ እንግዲህ የዓለም ሻምፒዮን በየአመቱ የሚደረግ ውድድር ነው። ከዚህ በላይ እንግዲህ ጠንክሬ ሰርቼ አንድ ቀን ወርቁን ሜዳ ላይ የማምጣት ህልም አለኝ። ኪያ ጀማል በብስክሌት ውድድር ይህን ስኬት ሲያስመዘግብ ትምህርቱን ግን ችላ እንዳላለ ነው የሚናገረው። ትምህርት ያው ከታች ጀምሮ የደረጃ ተማሪ ነኝ። ያው በትምህርቴ ቤተሰብን በጣም ነው የሚያግዘኝ ከአንድ እስከ ሶስት ማለት ነው እና አሁን አስረኛ ክፍል ማትሪክ ፈተና አልነበረም በኛ ጊዜ ቀርቶ ነበርና እዛ ላይ ውጤቴ አንደኛ ነበረ የወጣሁት ከዛ የፎርዝ ኳርተር ደግሞ ሁለተኛ ሶስተኛ እንደዛ ነው ውጤቴ በብስክሌት ህይወቱ ፈርቀ ቀደደለት አባቱ ባሻገር ወላጅናቱም ውድድር ቦታ ድረስ አብረው በመሄድ ያበረታቱት እንደነበር ክያ ይናገራል ለዚህ ስኬቱ ግን የብዙዎች እጅ አለበት ባይ ነው እናትና አባቴ ትልቁን ድርሻ ያላቸው ይህን ስፖርት ከመጀመሪያው አንስቶ እንደወደውና ገብቼ ውጤታማ እንደሆነ ያደረጉኝ እነሱ ናቸው። እና በጣም ነው ማመሰግነው። እናትና አባቴን ወዳቸዋለሁ፣ አክብራቸዋለሁ። ላሉ በዚህ አጋጣሚ ቃል የለኝም ለእነሱ ያለኝ ቦታ እና ሌላው የድሬዳዋን ሕዝብ በጠቅላላ ያለ በጣም ላመሰግን ፈልጋለሁ። ከጎኔ ሆኖ አንድ ላይ ሲጨናነቅ ነበርና በኦንላይንም ውድድሩን እያየ ሲደግፍ ነበረ። በጣም አመሰግናለሁ። የኢትዮጵያ ሕዝብ አጠቃላይ በጣም ነው ማመሰግነው። የኢትዮጵያ ብስክሌት ፌዴሬሽንም ላደረገልኝ ድጋፍ አመሰግናለሁ። ጓደኞቼ፣ የቡድን አጋሮቼ፣ አሰልጣኞቼ ሁላችሁንም በጣም ከልብ አመሰግናለሁ። እንዲሁም የድሬዳዋ ፖሊስ ክለብ አመራሮችን በጣም ላመሰግን እፈልጋለሁ። ብቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ምሽት መሰናዳችንን እዚህ ላይ ፈጸምን። በነገው ምሽት በመደበኛው መርሃ ግብር እንገናኝ እያለን የምንሰናበታችሁ ኤደን ጋር ደግሞ በመስተንግዶ ኤልያስ አስማረ በቅንብሩ ነው። በጀመርነው ሙዚቃ እንሰናበታለን። ደናደሩ